እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች እንደምን ከረማችሁ። እንኳን ለሁለተኛው ሺህ ዓመተ ምሕረት አደረሳችሁ። ታላቅ ነገር ነው። እግዚአብሔር አምላክ በቸርነቱ በምረቱ ጠብቆ ለዚህ ዕለት ሁላችንንም አድርሶናልና ክብርና ምስጋና ለሱ ይሁን። እንግዲህ እሁድ እሁድ ባለፉት ሁለት ሳምንት የዛሬ ሳምንት ያው ሐሳበ ዘመን ነበረ ማለት አቡ ሻህሩ የሚወጣበት ጊዜ ነበረ ነገር ግን ከዚያ በፊት በነበሩት ሁለት እሁዶች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን ታሪኳንና በውስጧ የተነሱትን ቅዱሳንን እያየን ነበረ ከእግዚአብሔር ቃል ጋር እያመሳከርን ለምንድን ነበረ ያንን የምንመለከትበት ምክንያት ይህ አሁን የምንቀበለው አዲሱ ሺህ ዘመን አንድ የሚያሳስበን ነገር ቢኖር በዚህ ሁለት ሺህ ዓመት ውስጥ እግዚአብሔር ለቤተ ክርስቲያናችን ያደረገውን ነገር ነው። ብዙዎች ተቋሞች ነበሩ። በኢትዮጵያ ታሪክ ውስጥ ብዙዎች ታላላቅ ነገሮች ነበሩ። እነዚያ ሁሉ ዛሬ የሉ። ከመጀመሪያው ምዕት ዓመት ጀምሮ ያለማቋረጥ እግዚአብሔር በቸርነቱና በምሕረቱ ጠብቋት ለዚህ ላለንበት ክፍለ ዘመን ያደረሳት አንዲት የኢትዮጵያ የአንድነቷና የሕብረቷ ምልክት የሆነች ብትኖር ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ደስ ይበላችሁ፣ ደስ ይበለን። እግዚአብሔር አምላክ ይክበር፣ ይመስገን። እውነቴን ነው። ቀላል ነገር አይደል። አሁን በውስጧ ስላለን ምንም ላይ ይሰማን ይችላል። ነገር ግን ባይዳን የሆኑ ሰዎች ሲመሰክሩላት እንዲህ ቀላል ታሪክ ያላት አይደለችም። ስለዚህ ያንን እያየን ነበረ ባለፈው ያየነው የተሰዓቱ ቅዱሳንን ታሪክ ነበረ የተመለከት ነው። ተሰዓቱ ቅዱሳን ምን አይነት አስተዋጽኦ ለቤተ ክርስቲያናችን እንዳደረጉና ተሰዓቱ ቅዱሳን የሚባሉት እነማን እንደነበሩ ነበር ያየነው። ዛሬ ወደሚቀጥለው ትምህርታችን ከመግባታችን በፊት ከእግዚአብሔር ቃል አነባለውኝ የሉቃስ ወንጌል ምዕራፍ አራት ከቁጥር 16 ጀምሮ ወዳደገበቱም ወደ ናዝሬት መጣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል፣ ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበረ። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር፣ ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይላል። እግዚአብሔር አምላካችን በመንፈሱ መርቶ ወንጌላዊው ሉቃስን ሲያጽፍ ሉቃስ የሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳደገበቱ ወደ ናዝሬት መጥቶ ያስተማረውን የመጀመሪያውን ትምህርት ነው የሚነግረን። በናዝሬት በምኩራብ ተገኝቶ ያስተማረውን እና በዚያ ቦታ ላይ የመጀመሪያው ያስተማረው ወይንም ደግሞ ያነበበው ቃል ቢኖር በትንቢተ ኢሳይያስ ላይ የሚገኘውን ቃል ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ ወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ነበር ያለው። በእውነት ቤተ ክርስቲያናችን ያሳለፈችውን ታሪክ ቤተ ክርስቲያናችን የተጓዘችበትን መንገድ በምትመለከቱበት ጊዜ ይህንን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕያው የሆነውን ትምህርቱን ነበረ ስትሰብክ የነበረችው። ምን ነበር ስታደርግ የነበረችው? ለድሆች ወንጌልን ትሰብክ ዘንድ ትሰብክ ነበረ። በመንፈስ ድሆች ለሆኑ በዚህ ዓለም ነገርም ድሆች ለሆኑት ወንጌልን ትሰብክ ዘንድ ትሰብክ ነበረ። ለታሰሩት መፈታትን የሚናገረውን ወንጌል ትሰብክ ነበረ። ለታወሩት ማየትን የሚሰጠውን ወንጌል ትሰብክ ነበረ። እንደዚሁም የተጠቁትን ነፃ የሚያወጣውን ወንጌል ትሰብክ ነበረ። ከነዚህ ሰባኪያን አንዱ ከነዚህ ሰባኪያን ዋነኞቹ ባለፈው ሳምንት አይተናቸዋል ተስዓቱ ቅዱሳን ነበሩ። ዛሬ ደግሞ የምናያቸው አባቶች አሉ። እግረ መንገዳችንን ደግሞ ሀገራችን ምን አይነት ታሪክ እንደነበራት ቤተ ክርስቲያናችን ምን አይነት ታሪክ እንደነበራት እግረ መንገዳችንን እናያለን። በአምስተኛው መቶ ክፍለ ዘመን ከነበሩት ይህንን ነፃ የሚያወጣውን ወንጌል ይሰብኩ ከነበሩትና በመላው ዓለም ክብርን ካገኙ የኢትዮጵያ መሪዎች አንዱ ካሌብ ነው። ካሌብ እለ አጽበሃ የሚባለው አፄ ካሌብ ዛሬ ስሙን የምናነሳው ንጉሥ ስለሆነ አይደለም። ዛሬ ስሙን የምናነሳው በዙፋን ላይ ስለተቀመጠ ብቻ አይደለም። ስሙን የምናነሳው ለክርስቲያኖች የቆመ የዚህን ዓለም ከንቱነት ያወቀ፣ ኃይል ያላሳወረው ሰው ነበረ። ሥልጣን ያላሳወረው ሰው ነበረ። በግዕዛችን ዜና መዋዕሎች ላይ ካሌብ ቆስጠንጢኖስ ዳዊት ተብሎ ተጠርቷል። ዳዊት ታውቁታላችሁ፣ በመጽሐፍ ቅዱስ ላይ ታሪኩን የምናውቀው ነው። በእውነት በዚህ ዓለም ላይ በሰው ሕይወት ውስጥ የሚሆነው ነገር ሁሉ በእርሱ ላይ ሆኖ የነበረ፣ ነገር ግን ሁልጊዜ ከየት እንዳነሳው አምላኩን የማይረሳ የነበረ ታላቅ ንጉሥ የነበረ ነው በዛ ምክንያት ኢትዮጵያውያን ካሌብን ማን ብለው ይጠሩት ነበር? ዳዊት ብለው ይጠሩት ነበር። በሌላ በኩል ደግሞ ቆስጠንጢኖስ ብለው ይጠሩት ነበር። ቆስጠንጢኖስ የመጀመሪያው ክርስቲያን ንጉሥ ነው። በቁስጥንጥንያ የመጀመሪያው ለክርስትና ሙሉ ነፃነትን የሰጠ ንጉሥ ነው። ልክ እንደዚያ ሁሉ አፄ ካሌብም ደግሞ በመከራና በችግር ለነበሩት ክርስቲያኖች ነፃነትን ያወጀ ነፃነትን የሰጠ ነው። ታሪኩ እንዲህ ነው። የዛሬን አያርገውና ኢትዮጵያ ግዛቷ ቀይ ባህርን ተሻግሮም በአረቢያ ምድር ድረስ ነበር ታሪክ እንደሚነግረን። ሌላው ቀርቶ ዛሬ የእስልምና ዋና መናኸሪያ የሆነው መካ ሁሉ ሳይቀር በኢትዮጵያ ቁጥጥር ስር ነበረ። እና በዚያን ወቅት ዋናው ከተማው አክሱም ስለነበረና በመካከልም ቀይ ባህር ስለነበረ እንደ ዛሬው ከፍተኛ የሆነ ፍጥነት ያላቸው መርከቦች ስላልነበሩ አንዳንድ ጊዜ አንዳንድ አሳዛኝ ሁኔታዎች ከባህሩ ባሻገር ይፈጠር ነበር። ከዚያ አስቸጋሪ ሁኔታ አንዱ በአጼ ካሌብ ዘመነ መንግሥት ላይ ፊንሃስ ወይንም ዱኖዋስ የሚባለው አይሁዳዊ በናግራንና በአካባቢው ማለትም በደቡብ አረቢያ የዛሬዋ የመንን እና ሌሎችንም በአካባቢው ያሉትን አገሮች ጠቅልሎ ያለው አካባቢ ላይ የነበሩ ክርስቲያኖች ላይ ያደረሰው ጭፍጨፋ ነው። ይህ ፊናሐስ ብዙ ኢትዮጵያውያን ክርስቲያኖችን በደቡብ አረቢያ የነበሩትን አረብ ክርስቲያኖችን ሳይቀር በጣም በሚያሳዝን ሁኔታ ነበረ የጨፈጨፋቸው። ጭፍጨፋው ወደ ቁስጥንጥንያ ንጉሥ ወደ ጀስቲን ወይም ደግሞ በእኛው ዜና መዋዕሎች ላይ ዮስጢኖስ ወደሚባለው ደርሶ ነበረ። ይህ ዮስጢኖስ ወደ ቀዳማዊ ጢሞቴዎስ የእስክንድሪያው ሊቀ ጳጳስ መልእክት ላከ። እኔ ኃይል የለኝም መጥቼ እነዚያን ክርስቲያኖች ላድንና፣ እባክህ ያን ታላቁን ንጉሥ ካሌብን ሂድና አድናቸው ክርስቲያኖችን ብለህ እዘዘው፣ ነበረ ያሉ። እርግጥ እነሱ ስላሉት አደለም። ራሱ መልእክተኛው ከእስክንድርያ ሲደርስ አጼ ካሌብ ዘመቻ ለመሄድ ተነስቶ ነበረ፣ ወደ ደቡብ አረቢያ። ወደ ደቡብ አረቢያ ሄዶ አጼ ካሌብ በዛ ያሉትን ክርስቲያኖች ነፃ አውጥቶ በዛ ባሉበት ስፍራ ክርስትናቸውን፣ አምልኳቸውን እንዲያከናውኑ ያደረገ ታላቅ አባት ነበረ። በዚህ ምክንያት ምንም እንኳን ድርጊቱ የተከናወነው ከኬልቄዶን ጉባኤ በኋላ ቢሆንም ድርጊቱ የተከናወነው በአምስተኛው ክፍለ ዘመን ነው። ከኬልቄዶን ጉባኤ በኋላ ነው። ካቶሊክ ኦርቶዶክስ ተባብለን ከተለያየን በኋላ ነው። ከዛ በኋላ ቢሆንም እንኳን አጼ ካሌብ ለክርስቲያኖች ነፃነትን በመስጠት ላደረገው ተግባር በካቶሊክ ቤተ ክርስቲያን፣ በግሪክ ኦርቶዶክስ ቤተ ክርስቲያን ካኖናይዝድ ሆኖ ቅዱስ ካሌብ ተብሎ ነው የሚጠራው። እናም በእኛም ቤተ ክርስቲያን አጼ ካሌብ የቅድስና ማዕረግ ነው ያለው። የሚያሳዝነው ግብፃውያን ግን አያከብሩትም። ሌሎቹ በሙሉ ሲያከብሩት ማለት ነው። እረፍቱ ግንቦት ሀያ ቀን ነው። ነገር ግን ከዛ በፊት የምነግራችሁ በጣም የሚገርመው በናግራን የሰማዕታቱን ደም ካየ በኋላ ክርስቲያኖች በሃይማኖታቸው ምክንያት የሚደርስባቸውን ነገር ካየ በኋላ ከዚያ ዘመቻ ሲመለስ ዘውዱን ጎልጎታ ልኮ እሱ ገዳም ነበር የገባም። መንግስቴን አልፈልግም፣ ስልጣኔን አልፈልግም ብሎ ገዳም ነበር የገባም። እንዴት ደስ የሚያሰኝ ነገር ነው። የምነናው ይቅር። ዛሬ ስልጣን በሰላም የሚሸጋገረው መቼ ይሆን? በኢትዮጵያ ምድር ላይ መቼ ነው በቃኝ? ለሀገሬ የሚበጃትን አድርግ ያለው ለሀገሬ የሚሆናትን አድርግ ያለው ይብቃኝ የምንለው መቼ ነው? በነገራችን ላይ እንዲው እዚህ ጋር ቆም ብለን ስንመለከት አንዳንድ ጊዜ ስልጣን ላይ ያሉትን ብቻ ነው ልንኮንን የምንፈልገው። እኛስ ዛሬ እግዚአብሔር ስልጣን ላይ ቢያስቀምጠን ስልጣን በቃኝ የምንል ሰዎች ነን? እግዚአብሔር ዛሬ በዚህ ቦታ ላይ ያለነውን ተነሱ፣ እግዚአብሔር ለሀገራችሁ እፈልጋችኋለሁ፣ ይህንን ስልጣን ይህንን ሹመት ሰጥቻችኋለሁ ቢል ስልጣን በቃኝ የምንል ነን? አገልግለን እግዚአብሔር የሰጠንን ኃላፊነት ፈጽመን በቃኝ የምንል ነን? አይመስለኝም። በተለይ በዚህ በዚህ አገር እንኳን ስለ ዲሞክራሲ ወሬው ብቻ ሳይሆን ተግባሩንም በተወሰነ ደረጃ ንጹህ ባይሆንም እንኳን ፍጹም ባይሆንም እንኳን በተግባር በምናይበት በዚህ በሀገረ አሜሪካ ያለን እንኳን እኛ ኢትዮጵያውያን የምንሆነውን ሳይ የደረስኩበት ድምዳሜ እግዚአብሔር አንዳንዴ በስልጣን ላይ የማያስቀምጠን አገራችንን ወደ ባሰ አደጋ እንዳትገባ ነው። ምክንያቱም ኃይል ብናገኝ አሁን ከሚደርሰው ደም መፋሰስ በላይ ደም ለማፍሰስ ወደ ኋላ የማንል ሰዎች ነን ያለ ነው። እኔ ያልኩት ነገር ካልተሰማ ባሻገር ያለው ወንድሜ ጭራቅ ነው ነው። ደግሞ የሚገርመው እሱ ጭራቅ ሲል እናንተም ጭራቅ ካላላችሁ እናንተም ጭራቅ ናችሁ አብራችሁ ይሄ ማያሳዝን ነው። ስለዚህ ዛሬ በእውነት ነው መነግራችሁ፣ ጊዜ የሚጠብቅ የስልጣን ቀበኛ ብቻ የተሰበሰበበት ዘመን ነው። በዛ ምክንያት ለኢትዮጵያ ተስፋ የላትም ሰው ሰውኛውን ካየን። ነገር ግን ሁል ሁልጊዜ ደግሞ እንደምናየው ኢትዮጵያን የሚያድናት እግዚአብሔር ብቻውን ነው። ክብርና ምስጋና ለስሙ ይሆን። እውነቴን ነው ምላቸው ከሰው ጋር ተባብሮ እኔና እናንተ አዳናት አይደለም ሲለን የምናየው ለኢትዮጵያ ተስፋ የሚሆናት። ዘመነ መሳፍንትን ተመልከቱ። መሳፍንቱ በሙሉ በየአቅጣጫው ኢትዮጵያን አተራምሰዋት፣ በጎሳ በዘር ለያይተዋት፣ ኢትዮጵያ ለቅኝ ገዢዎች ተጋልጣ ቅኝ ገዢዎች አሰፍስፈው ሊገዟት አብለው ሲመጡ ኮሶ ሻጩን ነበረ። ኮሶ ሻጭ እያሉ ካይናቱ ሳይቀር የሚሰድቡትን ነበር እግዚአብሔር ያስነሳው። እግዚአብሔር ዛሬም እንደዛ ያለ ለኢትዮጵያ የሚያስብ ያስነሳለን። እግዚአብሔር አመላቃጭ ካይናቱ ሳይቀሩ ኮሶሻጭ እያሉት ነበር የሚናገሩት ቴዎድሮስን። ካሌብ ለኢትዮጵያ የሚያስብ ብቻ ሳይሆን ከስልጣን ባሻገር ያለውን ታላቅ ነገር ያየ ከስልጣን ባሻገር ያለውን ታላቅ ክብር ያየ ታላቅ አባት ነበር። እናም በዚያም ምክንያት ዘውዱን ወደ ኢየሩሳሌም ልኮ እሱ ጠንጠል ሊሆን ገዳም መነነ። ከዛ በኋላ የነገሰው ልጁ እስራኤልና ቀጥሎም ደግሞ ልጁ ገብረ መስቀል ነው። አጼ ገብረ መስቀል ነው። አጼ ገብረ መስቀል ዘመን የምናገኘው ታላቁ ቅዱስ ሌላው ቅዱስ ዛሬ በዜማው ቅዳሴያችንን ያስዋበልን ማህሌታችንን ያስዋበልን ቅዱስ ያሬድ ነው። ቅዱስ ያሬድ አባቱ እንበረም ይባላል። እናቱ ታውለያ ወይም ክርስቲና ትባላለች። አጎቱ አባ ጌዴዎን የሚባል ታላቅ ምሁር ነበረ። የተወለደው በአክሱም አካባቢ ነው እና አጎቱ በተለይ በአክሱም ጽዮን የነበረውን ታላቅ ትምህርት ቤት ይመራ የነበረ በመምህርነት ያገለግል ያስተምር የነበረ ነው። ያሬድ በመጀመሪያው የወጣትነትና የትምህርት ዘመኑ ላይ ትምህርት የማይገባው ነበር፣ ወይንም ትምህርት ያስቸገረው ነበር። እንዲያውም ተስፋ ቆርጦ በጣም አዝኖ በነበረበት ጊዜ ከእለታት በአንድ ቀን እግዚአብሔር በሚያስደንቅ መንገድ ሊያስተምረው ወደደ። እግዚአብሔር በብዙ መንገድ ይናገራል ይላል መጽሐፈ ኢዮብ። ሰው ግን ምን አይልም፣ አያስተውልም። እግዚአብሔር ይናገራል፣ በህልም ይናገራል፣ በራዕይ ይናገራል፣ በሰው ይናገራል እና ለያሬድ የተናገረው ግን በትል ነበረ። አንዲት ትል ወደ ዛፍ ላይ ለመውጣት ስትወጣ ስትወድቅ፣ ስትወጣ ስትወድቅ፣ ሰባት ጊዜ ስትወድቅና መጨረሻ እንደምን ብላ ስትወጣ አየ። እግዚአብሔር ያኔ ልቡን ከፈተለት፣ እግዚአብሔር ዐይኑን አበራለት። ለካስ ከታገሉበት፣ ለካስ ከጸኑበት እግዚአብሔር አምላክ አእምሮን ይገልጣል። እግዚአብሔር አምላክ ያስተምራል፣ እግዚአብሔር አምላክ ያሳውቃል ብሎ ወደ አጎቱ ዘንድ ተመለሰ። እንዲሁም ገድሉ እንደሚናገረው ከሆነ በዚያኑ ቀን ለአመት ያስቸገረውን ትምህርት፣ በዚያኑ ቀን ለብዙ ዘመን የተቸገረበትን ነገር ተምሮ እንዳጠና ይናገራሉ። ከያሬድ በፊት ዜማ አልነበረም ነው የሚሉት አባቶቻችን። ከያሬድ በፊት ዜማ አልነበረም ነው የሚሉት እርግጥ ምናልባት አስቸጋሪ ሊሆን ይችላል። አሁኑ ባለው በስነ ሰብ ወይንም አንትሮፖሎጂ ትምህርት ላይ በምንመለከትበት ጊዜ ዜማ የሌለው ሕዝብ ስለሌለ ያን አይነቱን መደምደሚያ ምናልባት መውሰድ ከባድ ሊሆን ይችላል። ነገር ግን እንዲህ ብለን ልንወስደው እንችላለን። ይሄን በዚያን ወቅት ቤተ ክርስቲያን ገና ከተመሰረተች አስተውሉ፣ የተመሰረተችው ማለት ይፋ በሆነ መንገድ የተመሰረተችው ጥምቀት፣ ቁርባን ይመጣልን በ ፍሬምናጦስ ዘመነ ዘመን ነው። በአራተኛው መቶ ክፍለ ዘመን ነው። ስለዚህ ቤተ ክርስቲያን ገና ወጣት ናት እና መንፈሳዊ የሆነ ዜማ በቋሚነት ሀገራዊ የሆነ ኢትዮጵያዊ የሆነና በመንፈስ ቅዱስ የተቃኘ ዜማ ለቤተ ክርስቲያን አገልግሎት የሚያገለግል ዜማ እ እ አልነበረም ነበር። እንግዲህ በዚያን ወቅት ነው እግዚአብሔር አምላክ ገልጦለት ቅዱስ ያሬድ እዝል፣ አራራይ፣ ግዕዝ እነዚህን ሦስቱን ዜማዎች እግዚአብሔር አምላክ ገልጦለት እሱ ለቤተ ክርስቲያን ያበረከተው ያንን ዜማ እግዚአብሔር ሲገልጥለት ነው። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚ ዜማ ብሎ አክሱም ጽዮን ላይ የመጀመሪያውን የያሬድ ዜማ ራሱ ያሬድ ያዜመልን። የያሬድ ድርሰት አገሪቱን በአንዴ የነበረ የገለባበጠው፣ እንዲያውም ታሪኩን የተጻፈበትን የእኛን መጽሐፍቶች በምንመለከትበት ጊዜ ቅዱስ ያሬድ እግዚአብሔር የገለጠለት ያ አስደናቂ የሆነው ዜማው፣ ያ አስደናቂ የሆነው ነገሩ ካህናቱን ብቻ አይደለም፣ ምዕመናኑን በሙሉ እርሻቸውን እየተው በሬዎቻቸውን እንደተጠመዱ እየተው ሄደው አክሱም ጽዮን ዙሪያ ቁጭ ብለው እሱ ሲያዜም ይሰሙ ነበር ነው የሚለው። እንዲያውም አንዴ ቅዱስ ያሬድ እያዜመ፣ አጼ ገብረ መስቀል ሲሰማው በተመስጦ፣ ለካስ ጦሩን ሳያስበው ያሬድ እግር ላይ ተክሎታል እና ከያሬድ እግር ላይ ደም ይፈሳል። አጼ ገብረ መስቀልም አያስተውልም፣ ያሬድም አያስተውሉም። መጨረሻ ላይ ያስተዋሉት ዜማው ሲያልቅ ነው። ያን ያህል እግዚአብሔር የተጠቀመበት እግዚአብሔር ተአምራቱን ገድሉን ያሳየበት ታላቅ አባት ነበረ። ቅዱስ ያሬድ በገድሉ ላይ በምናይበት ጊዜ አንዳንድ ፍንጮች እናገኛለን። ከዜማው ባሻገር ብዙ ትምህርት የተማረ እንዲሁም አንዳንድ ታላላቅ አገሮችንም የጎበኘ ኢትዮጵያዊ ቅዱስ እንደነበረ ወደ ሮም፣ ወደ ግሪክም ሄዶ ነበረ ልዩ ልዩ የሆኑ ፍልስፍናዎችን እውቀቶችንም አጥንቷል ብለው የሚናገሩ አሉ። ወሪደ ብሔረ ሮሜ የሚለውን ቃል ይዘው ወደ ሮም እንደሄደም የሚናገሩ አሉ። ቅዱስ ያሬድ ለኛ ምንድን ነው ያበረከተልን? አንደኛው ዜማችን ነው። እንኳን አይደለም ዜማችን፣ አሁን አሁን ብዙዎች የኢትዮጵያ የዜማ ሊቃውንት እንደሚናገሩት ኢትዮጵያዊ የሆነው ዜማ የኢትዮጵያውያን ዜማ የሆነው የታወቁት ዜማዎች የዘፈን ዜማዎች ራሳቸው ሳይቀር የቅዱስ ያሬድ ተጽዕኖ ያለባቸው ናቸው። የቅዱስ ያሬድ ዜማዎች ተጽዕኖ ያለባቸው ናቸው። የመጀመሪያው ዜማው ነው። ሁለተኛው ትምህርቱ ነው። የዛሬን አትዩት። ማህሌቱ አሁን በግዕዝ ስለሆነ ያለው ድጓው፣ ጾመ ድጓው አሁን በግዕዝ ስለሆነ ያለው ብዙዎቻችሁ አትሰሙትም። ነገር ግን ከያሬድ በነበረበት ዘመን ግዕዝ ምንድን ነው? ዋናው ቋንቋ ነው። ሰው ሁሉ የሚሰማው ቋንቋ ነው። ስለዚህ የያሬድን ዜማ አሁን ወደ አማርኛ ብንተረጉመው በውስጡ ያለው ቃል፣ በውስጡ ያለው ትምህርት፣ በውስጡ ያለው የመጽሐፍ ቅዱስ ጥቅስ የሚገርማችሁ ነው። መጽሐፍ ቅዱስን እንዴት እንደሚተረጉምልን፣ መጽሐፍ ቅዱስን እንዴት እንደሚያሳየን። መጽሐፍ ቅዱስን ማሳየት ብቻ አይደለም፣ በእግዚአብሔር ዘንድ ያለውን ቸርነት በእግዚአብሔር ዘንድ ያለውን ምሕረት በእግዚአብሔር ዘንድ ያለውን ይቅርባይነት እንዴት እንደሚያሳየን፣ እንደዚሁም ደግሞ እኛ ምን ማድረግ እንዳለብን። ለምሳሌ በአንድ ዜማው ላይ ምን ይላል? ኡቅ ወልዴ፣ ልጄ ሆይ እወቅ። እትህድግ ታስሶ መጻሕፍት፣ መጻሕፍትን መሻት መጻሕፍትን መፈለግን አትተው። እስመ በህየ ትረክብ ፈሪሃ እግዚአብሔር በዚያ ውስጥ እግዚአብሔርን መፍራት ታገኛለህና ቅዱሳት መጻሕፍትን መመርመር አትተው። በሌላ ቦታ ላይም ደግሞ በምትመለከቱበት ጊዜ መኑ ሰብ ዘ ያበሰ ማን ነው ያልበደለ፣ ማን ነው ኃጢአት ያልሰራ፣ ወመኑ ዘተወልደ ዘያ ያደገለ ስርዓትከ ስርዓትህን ያልተወ ከተወለዱት ውስጥ ማን ነው? ወሰብሰ ፍጹም ወይትረከብ ፍጹም የሆነ ምንም ምን ከኔ የሌለበት ሰው አይገኝም እያለ እግዚአብሔር ሆይ አንተ ነህ በቸርነትህ በምረት የምትምረን እንጂ ሌላማ ማናለን። መዝሙራቱ በሙሉ እንዲህ የመሳሰሉ ናቸው። መጽሐፍ ቅዱስን የሚተረጉም መጽሐፍ ቅዱስን የሚያብራራ ከመጽሐፍ ቅዱስ የተውጣጣ በመጽሐፍ ቅዱስ ላይ የተመሰረተ ቃል ያለው ነው የቅዱስ ያሬድ ትምህርት። የቅዱስ ያሬድ የዜማ ድርሰት ትምህርት ያለው ነው። አንደኛው ቅድም ተናግሬያለሁ ዜማ ነው። ሁለተኛው ትምህርት ነው። ሶስተኛው ስነ ጽሁፍ ነው። ስነ ጽሁፍ ማለቴ ስነ ጥበብን የሚያሳይ ነው። በግጥም ያለ አለ፣ በስድ ንባብ ያለ አለ። ዜማዎቹ በግጥም የሆኑ አሉ፣ በስድ ንባብ የሆኑ አሉ፣ በቅኔ የሆኑ አሉ። በቤተ ክርስቲያናችን እንደሚተረከው ቅኔን የጀመረልን ማን ነው? ቅዱስ ያሬድ ነው ቅዱስ ያሬድ ነው። እና ትምህርት ያለው ነው፣ ስነ ጽሁፍ ያለው ነው፣ ዜማ ያለው ነው። ይህንን ሁሉ ነው ያበረከተልን። የሚገርማችሁ ቅዱስ ያሬድ መጨረሻ ላይ እንደሚነገረው ከሆነ ልክ እንደ አፄ ካሌብ በምነና በሰሜን ተራራዎች ላይ በምነና ሄዶ ነው ያረፈው በቤተ ክርስቲያናችን ያው ስሙን ደጋግሜ እንደተናገርኩት ቅዱስ ያሬድ ተብሎ ነው የሚጠራው። ማህሌታይ ያሬድ ተብሎ የሚጠራል እና እረፍቱ ግንቦት አስራ አንድ ቀን ነው። በዓሉ በሀገራችን ብዙ አድባራት አሉ አደለ። በቅዱስ ያሬድ ትዝ የሚላችሁ በአዲስ አበባ ቅዱስ ያሬድ ቤተ ክርስቲያን አለ። ከሁሉ በላይ መቼም በየጊዜው ያሬዳዊ ዜማ ነው የምንለው። አሁን አሁን እንደው ይህንንም በዘመናዊ መንገድ ምን ዘምረውንም ሁሉ ያሬዳዊ ዜማ እያልን ለሱ መታሰቢያ ሰተነዋል። ቅዱስ ያሬድ የመጀመሪያው ዜማው ላይ ይጠቀም የነበረው መቋሚያ፣ ጸናጽልና ከበሮ ነው። የሱን ዜማ የያዙት አባቶቻችንም እስከ ዛሬ ድረስ የሚጠቀሙበት መቋሚያ፣ ጸናጽልና ከበሮ ነው። በጣም የሚገርማችሁ ምናልባት አታስተውሉት ይሆናል እንጂ ምዕራቡ ዓለም የያዘው ክርስትና ሽብሸባ የሚባል የለውም ነበር። ሽብሸባ የሚባል የለውም። ምዕራቡ ስላችሁ ቁስጥንጥንያም ሂዱ ካቶሊኩም ጋር ሮምም ዘንድ ሂዱ ሽብሸባ የሚባል የለውም። እና የሽብሸባ መዝሙር በማሸብሸብ እግዚአብሔርን ማመስገንን ለዓለም ያበረከተችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነች። ምዕራባውያን ኢትዮጵያን በሚጎበኙበት ጊዜ ይሄ ደግሞ ምን አይነት አምልኮ ነው ብለው ሁሉ ተችተው ጽፈዋል። የዛሬ አምስት መቶ ዓመት የዛሬ አራት መቶ ዓመት የመጡ ሚሽነሪዎች፣ ጀሱይቶች፣ ካቶሊኮች እንደዚሁም የፕሮቴስታንት ሚሽነሪዎች ተችተው ነበር። ዛሬ ግን ከዳር እስከ ዳር ካቶሊኩም፣ ፕሮቴስታንቱም ኦርቶዶክሱም ወስዶታል። በጣም የሚገርማቸው እዚህ ከመጣው ወዲህ ቻናል ፎርቲ ላይ አንድ የህንድ ኦርቶዶክስ ሰባኪ በቻናል ፎርቲ ላይ ቀርቦ ይሄን ሽብሸባ እኮ ያገኛችሁት እናንተ ከኢትዮጵያ ቤተ ክርስቲያን ነው፣ የፔንቴኮስታል ሽብሸባ አይደለም፣ ይሄንን ወቁት፣ ኦርቶዶክሳዊነትን ወቁ ብሎ ሲያስተምር ነበረ የሰማሁት። ስለዚህ በእውነት ቅዱስ ያሬድን ለእኛ የሰጠን ደግሞ እንዳናጠፋው እንድንጠብቀው ያደረገን አምላክ ይክበር ይመስገን። እግዚአብሔር ለዚህ ስላደረሰን ክብርና ምስጋና ለስሙ ይሆን። እዚህ ላይ ቆም ብለን ከቅዱስ ያሬድ መነሳት በኋላ እንግዲህ ወደ ስድስተኛው ክፍለ ዘመን ወደ ሰባተኛው ክፍለ ዘመን ስንመጣ አብረን የምናነሳውና የምናየው ዛሬም በብዙዎች ኢትዮጵያውያን አእምሮ የሚጉላላው የእስልምና ጉዳይ ነው። እስልምና የተነሳው ኢትዮጵያ አጠገብ ነው። ምናልባትም ኢትዮጵያውያን ይቆጣጠሩት ከነበረው አካባቢ ነው እና መሐመድ የእስልምና መስራች የሆነው እና በእስልምና ውስጥ እንደ ነብይነት የሚቆጠረው በተነሳበት ጊዜ በመካ ኢትዮጵያውያን ይኖሩ ነበር። በመካ መኖር ብቻ ሳይሆን ኢብን ቁጠየብ የሚባል ታዋቂ የሆነ የታሪክ ጸሐፊ ማለት የመሐመድን ታሪክ የጻፈ ሰው እንደሚናገረው ከሆነ እንዲያውም መሐመድን ያሳደገችው ሞግዚት ሆና ያሳደገችው ኡም አይማን የምትባል ኢትዮጵያዊት ናት ብሎ ሁሉ ጽፏል። ይሄ በአረቡ ዓለም የሚታወቅ ትውፊት ነው። ያ ብቻም አይደለም መሐመድ ኋላ በቁርአን ላይ የጠቀሳቸውን አንዳንድ የክርስትና ሐሳቦችን ከክርስትና የወሰዳቸውን ሐሳቦችን የተማረውና የሰማው በመካ በአደባባይ ላይ ቆመው በግዕዝ እየጠቀሱ ያስተምሩ ከነበሩ ኢትዮጵያውያን ላይ ነው ነው የሚል በዚህም ምክንያት በጣም የሚገርም ነገር ነው። ምነግራችሁ ብዙዎቻችሁ ካላወቃችሁ በቁርአን ላይ ከሁለት መቶ በላይ ቁርአን በጣም ትንሽ መጽሐፍ ነው በይዘቱ። ከሁለት መቶ በላይ የሚሆኑ የግዕዝ ቃላት አሉ። በአረብኛው ቁርአን ላይ ማለት ነው። ከሁለት መቶ በላይ የሚሆኑ የግዕዝ ቃላቶች አሉ። መሐመድ መልእክት አገኘሁኝ ወይም መልእክት ተቀበልኩኝ ብሎ መናገር ሲጀምር ከፍተኛ ተቃውሞ ነበር የደረሰበት። ተቃውሞ የደረሰበት ከትውልድ ቦታው ከመካ፣ መካ ላይ ከነበሩ የቁሬሽ የሚባል ክላን አለ፣ ነገድ አለ፣ ከዚያ ነገር ነበር ትልቁ ስደት የደረሰበት። ለምንድን ነው ያ ስደት የደረሰበት? ይሄ ቁሬሽ የሚባለው ነገድ የከአባ ደንጊያ ትልቁ አምልኮ ጣዖት የሚፈጸምበትን ደንጊያ ይጠብቅ የነበረ ያንን የአምልኮ ስፍራ ይጠብቁ የነበሩና በዛ ብዙ ገቢ ያገኙ ስለነበረ መሐመድ እነሱን ተቃውሞ ሲነሳ እነሱ ያሳድዱት ጀመር እና በዚህም ጊዜ መሐመድ ምን ነበር ያላቸው ለተከታዮቹ ለሱ ተከታዮች በሚያስተዳድረው ግዛት ውስጥ ማንም የማይሰደድበት ንጉሥ ወዳለበት ወደ ኢትዮጵያ ሄዱ። በሱ ስር ያለ ሰው አይሰደድም። አገሩ ከሚደርስባችሁ መከራ የምታርፉበት የጽድቅ አገር ነው ብሎ ወደ ኢትዮጵያ እንዲሄዱ ነበረ ያደረጋቸው። ስለዚህ የመጀመሪያዎቹን የመሐመድን ተከታዮች የሆኑ ሙስሊሞች ተቀብላ ያስተናገደች አገር ብትኖር ማናት? ኢትዮጵያ ናት። የመጀመሪያው ተቀብላ ያስተናገደች አገር ብትኖር ኢትዮጵያ ናት። ከመጡት ስደተኞች ሁለት ጊዜ ነው። ሁለት ግሩፕ ነው የመጣው ሁለት ቡድን ነው የመጣው። ከመጀመሪያው ስደተኞች ውስጥ የመሐመድ ሴት ልጅ ሩቅያና ባሏ ኦትማን የሚባለው ይገኙበታል። እና እነሱን ሁሉ ተቀብሎ ነው ያስተናገደው ተቀብሎ ያስተናገደው ንጉሥ አርማህ ነው። ንጉሥ አርማህ የኢትዮጵያ ንጉሥ ነው። እና ንጉሥ የሚለውን ቃል ብቻ ስለሆነ የሚያውቁት አረቦች ምክንያቱም ንጉሥ የሚለው የመጀመሪያ ስም ስለሚመስላቸው ንጉሥ በሚለው ነው የሚጠሩት። ወይንም በአረብኛው እነሱ እንደሚመቻቸው አድርገው የሚጠሩት ማን ብለው ነው? ነጃሺ ብለው ነው የሚጠሩት። አሁን ፖለቲካል ኢስላም ኢትዮጵያን ለመቆጣጠር አኮብክቦ ሲነሳ ነጃሺ እስላም ነበረ ብለው የሚነግሩለት ይህ ንጉሥ አርማህ ነው። ንጉሥ አርማህ ያደረገው ነገር ቢኖር እስከ ዛሬም ድረስ በኢትዮጵያውያን ዘንድ ትልቅ ባህል ሆኖ የኖረውን ነገር ነው። ያ ምንድን ነው? እንግዳ መቀበል። እንግዳ ከየትነህ ማነህ? ሃይማኖትህ ምንድን ነው? ዘርህ ማን ነው ተብሎ አይጠየቅም። ዛሬ የመጣ የትውልድ መርገም የሆነብን እግዚአብሔር ያንሳልን። ዛሬ ነው የመጣው ይሄ ማነህ? ከየትነህ ዘርህ ማን ነው? አሁን ነው የመጣው። ኢትዮጵያውያን የሚያደርጉት የነበረው እንግዳ የእግዚአብሔር እንግዳ ነው ነው የእግዚአብሔር እንግዳ ነው እና ንጉስ አርማህም የተቀበላቸው በዚያ ነበር። እነዛ ቁረይሾች ተከታትለው መጥተው ኢትዮጵያ ድረስ ስጠን ነፍሳቸውን እንገላቸዋለን ሁሉ ብለው ነበር። ምን ነበር ያላቸው? በኔ ስር እስካሉ ድረስ የኔ እንግዳ ናቸው። አክብሮ ነበረ የያዛቸው ሲመለስም አክብሮ ነበር የሰደዳቸው። ግን ዝም ብሎ አይደለም የሰደዳቸው፣ የክርስቶስን ወንጌል ሰብኮላቸዋል። ከመሐመድ የመጀመሪያዎቹ ተከታዮች አንዱ የነበረው አብደላ የሚባለው ወደ ክርስትና ተቀይሮ እዚያው ኢትዮጵያ ቀርቶ በሃይማኖቱ ጸንቶ ነበረ ያረፈው። ስለዚህ የመጀመሪያውን ሙስሊምም ወደ ክርስትና የመለሰች ሀገር ብትኖር ማናት? ኢትዮጵያ ናት። ይህንንም አብሬ ልነግራችሁ እፈልጋለሁ። ስለዚህ ሀገራችን እንዲህ ያለ ታሪክ የነበራት ናት። ለምንድ ነው ይሄ የነጃሺ ታሪክ ያስፈለገው? የነበረው ለምንድ ነው እስላም ሆኗል የሚለው ነገር ያስፈለገበት ምክንያት? ምክንያቱም ትልቅ ፕሮፖጋንዳ ነበር በጊዜው። ምክንያቱም የአክሱም ንጉሥ ማለት በዓለም ላይ ካሉት ሀያላን ነገሥታት አንዱ ንጉሥ ነው። እሱ እስልምናን ተቀብሏል ማለት ትልቅ ፕሮፖጋንዳ ነበር። ነገር ግን እስልምናን እንዳልተቀበለ የምታውቁት እስልምናን በተቀበሉት በመሐመድ ተከታዮችና በመሐመድም አማካይነት በአረቢያ ምድር ላይ በነበሩት ክርስቲያኖችና ኢትዮጵያውያን ላይ የደረሰው ከባድ መከራን ነበረ። ለማናቸውም ግን መሐመድ ይሄንንም ውለታ ስላወቀ ይሆናል አንድ ቃል ተናግሮ ነበረ። ኢትዮጵያን ምን አትበሉ እ ምን አትበሉ፣ አትንኩ። ብዙዎች ታሪክ ጸሐፊዎች እንግዲህ የሚጠይቁት ጥያቄ ይሄ ቃል ተከብሮ ኖሮ አለ ወይ? አንዳንዴ የተከበረበት ጊዜ አለ፣ አንዳንዴ የተጣሰበት ጊዜ አለ። ዓይን ባወጣና ግልጥ በሆነ ሁኔታ ግን እየተጣሰ ያለው ዛሬ ነው። ለዚያውም በገዛ አገራችን ላይ ለዚያውም በአንድነት በፍቅር በኖር ህዝቦች መካከል ዓይን ያወጣ ሁኔታ እየተከናወነ ያለው በአሁኑ ዘመናችን ላይ ነው። አንዳንድ ካህናት አገልግሎታቸውን እንኳን ማከናወን ያልቻሉባቸው ስፍራዎች አሉ። በኖሩበት ባገለገሉበት፣ በቀደሱበት መቅደስ እንዳይቀድሱ ውጡ፣ ከዚህ ስፍራ እየተባሉ የሚባረሩበትም ሁኔታ ላይ ነው ያለ ነው። እዚህ እኔና እናንተ ስንባላ ለምንድን ነው ይሄ ሆነው? ይሄንን ትንሽ ልናገርና ዛሬ ትምህርቴን አቆማለሁ። ይሄ የሆነበት ምክንያት በእስልምና ውስጥ ሁለት ትምህርት ቤቶች አሉ። አንደኛው ትምህርት ቤት በተለይ ኢትዮጵያ ውስጥ ለዘመናት በእውነት በኢትዮጵያ የነበሩት የእስልምና ምሁራን ኢትዮጵያውያን ምሁራን ነው ምላችሁ፣ ኢትዮጵያውያን የእስልምና ምሁራን ጠብቀውት የኖረ ነገር ነው። ይሄ ትምህርት ዓለምን በሁለት ነው የሚከፍለው። አንደኛውን ዓለም ዳል አል አልህድ ይሉታል። የቃል ኪዳን ዓለም ነው የሚሉት። የቃል ኪዳን ዓለም የሚሉት እስልምናን ተቀብለው በስልምና ውስጥ ያሉ ወገኖች ጋር የሚኖሩት ህይወት ነው። ሁለተኛው ዳር አል ሂያድ የሚሉት ነው፣ ሌላውን ዓለም ያ ደግሞ የገለልተኛነት ዓለም ማለት ነው። ወርልድ ኦፍ ኒውትራሊቲ የሚሉት ማለት ነው በእንግሊዝኛ እና ያ ምንድን ነው? ካጠቃህ ታጠቃዋለ፣ ካላጠቃህ ግን ተከባብረህ ምን ማለት አለብህ መኖር አለብን? ነገር ግን ሌላ ደግሞ ትምህርት ቤት አለ፣ ሌላ ደግሞ አስተሳሰብ አለ። የዚኛው የሁለተኛው አስተሳሰብ ለኢትዮጵያ እንግዳ የነበረ አልፎ አልፎ ግን እየሾለከ ኢትዮጵያ ውስጥ ይገባ የነበረ ነው። ይሄ ትምህርት ደግሞ ዓለምን በሁለት ነው የሚከፍለው። አንደኛው ዓለም ዳር አል ኢዝላም የሚባለው ነው፣ ማለት የእስልምና ዓለም የሚባለው ነው ወይንም ዳር አል ሰላም የሰላም ዓለም የሚባለው ነው። ሁለተኛው ክፍል ግን የተቀረው ዓለም ዳር አል ሐረም የጦርነት ዓለም ነው የሚባለው። ማለትም ማለት ነው እስልምናን ካልተቀበለ እ በምን ውስጥ ነው መኖር ያለበት በጦር ውስጥ ነው መኖር ያለበት። በሰይፍ ውስጥ ማለፍ ነው ያለበት፣ መቀበል አለበት አለበለዚያ መታረድ አለበት የሚል ነው። አንዳንድ ፖለቲከኞች እርግጥ ነው ተጠቅመውበታል። ነገር ግን በኢትዮጵያ ላይ ለዘመናት በቀጥታ ጂሃድ የሚባል መላው አረብ አውጆ አያውቅም፣ በኢትዮጵያ ክርስቲያኖች ላይ ምክንያቱም በኢትዮጵያ የነበረው ሁኔታ ይሄኛው የመጀመሪያውን ያልኳችሁን የሚከተል ነበር። ነገር ግን አሁን በመላው ዓለም ያለውን ሁሉም ጽንፈኛ እየሆነ ባለበት ዘመን ላይ ስለሆነ ያለ ነው። እንደምናየው ከሆነ አንዳንድ በተለይ ወጣቶች ሙስሊሞች ኢትዮጵያውያን ሙስሊሞች ወጣቶች ወደ ፓኪስታንና ወደ አፍጋኒስታን ሄደው ተምረው በመምጣት አባቶቻቸው ያቆዩላቸውን ሳይሆን ወደ ኢትዮጵያ ኢምፖርት ያደረጉትን አዲስ ነገር ተግባራዊ እያደረጉ ነው ያሉት። ይሄንን እንዴት ነው ምንፈታው? አንዳንድ ሰዎች ስሜታውያን ይሆናሉ። ይሄ በስሜት የሚፈታ አይደለም። ኢትዮጵያ ታላቅ ሀገር ናት። እግዚአብሔር ጠብቆን፣ ሁላችንንም በወንድማማችነት በፍቅር እዚያ ያደርሰናል። ኢትዮጵያ የእግዚአብሔር ሀገር ናት። አረቡም፣ አሜሪካዊውም ሌላውም እንደሚመሰክረው ደግሞ ኢትዮጵያ የክርስቶስ ሀገር ናት። ስለዚህ የመጀመሪያው ነገር ልንነግራቸው የሚገባን ለአንዳንድ ጽንፈኝነትን ከአፍጋኒስታን፣ ከፓኪስታን፣ ከሳውዲ አረቢያ ይዘውት ለሚመጡ ልጆች አባቶቻችሁ ያስተማሯችሁን ተመልከቱ፣ የእናንተን ባህል የእናንተን መንገድ መርምሩ ብለን ልንነግራቸው ይገባል። ሁለተኛው ኢትዮጵያ ምን አይነት ታሪክና ስም እንደነበራት በቀደመው የእስልምና ታሪክ ላይ ምን አይነት መንገድ እንደነበራት እንዲያስተውሉና እንዲያዩ ዞር ብለው እንዲመለከቱ ማድረግ ነው የሚኖርብን። ይሄ እነሱን የሚመለከት ነው እንጂ ይሄ ስድብ አተካራ ውስጥ መግባት አስፈላጊ አይደለም። ከክርስትናችንም የሚጠበቅ አይደለም። በሌላ መልኩ ግን ከእኛስ ምንድ ነው የሚጠበቀው? ከእኛ እንደነ ንጉሥ አርማ ህኖ መሆን ያለብን፣ በአንድ በኩል እንግዶችን መቀበል ማስተናገድ፣ ሌላውን ማክበር፣ የሌላውን ሀሳብ ማክበር፣ በሌላ በኩል ግን የራስን ሃይማኖት በሚገባ ማወቅ የራስን እምነት በሚገባ መመልከት። በዘልማድ ከሆነ የምንኖረው ይቅርታ አድርጉልኝ፣ አባቴ ኦርቶዶክስ ስለሆነ እኔ ኦርቶዶክስ ሆናለሁ ከሆነ ዘመኑ ተለውጧል። እናቴ ኦርቶዶክስ ስለሆነች እኔም ኦርቶዶክስ ሆናለሁ ከሆነ ያ ቀርቷል። በዓመት ሁለቴ መጥቼ ኦርቶዶክስ ቤተ ክርስቲያንን ተሳልም ይሄዳለሁ ከሆነ በዓመቱ መካከለኛ ላይ የሚቀልብ ሌላ ኃይል እየመጣ ነው። ሃይማኖታችንን ልናውቅ ይገባናል። ሃይማኖታችንን ስል ደግሞ ታሪካችንንም ጭምር ነው። ታሪካችንን በሚገባ ልናውቀው ይገባናል። ከየት ነው የመጣ ነው ማንንኛ አባቶቻችን ምን አይነት እምነት ነበራቸው? ምን አይነት ታሪክ ነበራቸው? ይቅርታ አድርጉልኝ በዚህ ቦታ ላይ የምናገለግለው ኢንተርቴይነርስ አይደለንም፣ አዝናኞች አይደለንም፣ ኮሚዲያንም አይደለንም። በዚህ ቦታ ላይ የምንቆመው ቆመው የእነዚያ የቅዱሳን አባቶቻችን በረከት ምን እንደነበረ ለማሳሰብ ለመናገር ነው። ያንን ይዘን አብረን እንድንጓዝ ነው፣ እየወደቅንም እየተነሳንም። ስለዚህ ኢትዮጵያውያን ክርስቲያኖች፣ በዚህ በሁለተኛው ሚሊኒየም ዘመን ላይ የምንገኝ ክርስቲያኖች ይህ ታላቅ ኃላፊነት አለብን። ሶስተኛውን ስንቀበል ታላቁን የሆነውን አንድ ሺህ ዓመት ሀ ብለን ልንጀምር ስንነሳ ይህ ታላቅ ኃላፊነት አለብን። ሃይማኖታችንን ልናውቅ ይገባናል። መጽሐፍ ቅዱሳችንን ልናውቅ ይገባናል። ምክንያቱም እየመጣ ያለው ኃይል እንዲቀላል አይምሰላቸው። ምን ማለቴ እንደሆነ እነግራቸዋለሁ። ዛሬ ኢትዮጵያ የኢትዮጵያን አደባባዮች የወረሩትና እዚህ ሀገር ላይ መቀደስ አትችሉም፣ እዚህ ሀገር ላይ ክርስቲያኖች መኖር አይችሉም እያሉ ያሉት ፖለቲካል ኢስላምን እያራመዱ ያሉት ሰዎች ቁርአንን ብቻ ይዘው የመጡ እንዳይመስላቸው። እንደዛ ካሰባችሁ ሞኞች ናቸው። እንዲያውም ቁርአንን ይዘው አታዩም። በእጃቸው ላይ በእጃቸው ላይ ይዘው የምታዩት ምንን ነው? ነገሩኝ። መጽሐፍ ቅዱስ። መጽሐፍ ቅዱስ። እየሰማችሁኝ ነው? መጽሐፍ ቅዱስ፣ እኔና እናንተ ትራስ ያደረግነውን? ነውን እኔና እናንተ አሽገ ነው ያስቀመጥ፣ ነው ደግሞ ምንድን ነው? አይ እኔ መጽሐፍ ቅዱስ ብሎ መጽሐፍ ቅዱስ መጽሐፍ ቅዱስ ይባል አልሰማም። አንስተውልሃል። አንተ ስታስቀምጠው የአንተ አባቶች በእንግሊዘኛ ሳይጻፍ በፈረንሳይኛ ሳይጻፍ የጻፉልህን አንተ ስታስቀምጠው፣ ሌሎች የሚያነሱት አንስተውታል። እነ አህመድ ዲዳት አንስተውታል። ታውቁታላችሁ? ስንቶቻችሁ ታውቁታላችሁ አህመድ ዲዳትን? ያልተማሩ ፓስተሮችን ሳውዝ አፍሪካ ያልተማሩ ፓስተሮችን ከአውሮፓ እየጠራ ቪዲዮ እያስቀመጠ ከእነሱ ጋር እየተከራከረ ክርስቲያኖችን አሳመንኩኝ እያለ ለዓለም በሙሉ እያራባ የሚሰጥ የሚጠቅሰው መጽሐፍ ቅዱስ ብቻ የሆነው መጽሐፍ ቅዱሳችንን ልናነብ ይገባናል። መጽሐፍ ቅዱሳችንን ልናጠና ይገባናል። መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ነው። መጽሐፍ ቅዱሳችንን በሚገባ ልናውቅ ይገባናል። ሃይማኖታችንን ልናውቅ ነው። ስንቶቻችሁ ናችሁ ሰባቱ ሚስጥራተ ቤተ ክርስቲያንን የምታውቁ? ስንቶቻችሁ ናችሁ አምስቱ አእማደ ሚስጥርን በሚገባ የምትጠሩ? አምስቱን አእማደ ሚስጥር ይቅርታ አድርጉልኝ። ለምንድን ነው እንዲህ የምትናገረው ትሉኝ ይሆናል። ምክንያቱም እንዲፍርጥ አድርገን ካልተነጋገርን ዘመኑ አሳሳቢ እየሆነ ያለበት ዘመን ላይ ስለዚህ ይህን ልበል እንጂ ግን ደግሞ እንደገና አንድ ነገር ላሳስባችሁ ቤተክርስቲያን የማናት የማናት የእግዚአብሔር ናት የክርስቶስ ናት ክርስቶስ ምንድን ነበረ ያለው በማቴዎስ ወንጌል ምዕራፍ 16 ላይ የዮና ልጅ ጴጥሮስ ሆይ ቤተ ክርስቲያኔን በአንተ ላይ ምን እላታለሁ እመሰርታታለሁ የገሃነም ደጆችም ምን አይሏትም አይችሏትም። አይነቀንቋትም ቀንቋትም አይነኳትም። ኢትዮጵያ 85 ከመቶ የሚሆነው ክፍሏ ሙሉ በሙሉ በፖለቲካል ኢስላም ተወሮ ክርስቲያኖች በሙሉ ጫካ ገብተው ዱር ለዱር እየሄዱ ፍሬ እየበሉ ጥሬ ስጋ መብላት የተጀመረው ያኔ ነው። አብስሎ መብላት ችግር ሆኖ ጥሬ ስጋ እየበሉ ኖረው ነበር አስራ አምስት ዓመት። የአንድ ሰው እድሜ ነው። አስራ አምስት ዓመት ቤተ ክርስቲያን በስደት ነበረች፣ ግን አልጠፋችም። እግዚአብሔር አትርፎልን እግዚአብሔር አጽንቶልን እዚያ አድርሶልናል። ስለዚህ ዛሬ ደግሞ ቤተ ክርስቲያናችን ያሏትን አስተማሪዎች፣ ያሏትን ካህናት፣ ያሏትን ጳጳሳት ስንመለከት፣ ያሏትን ምዕመናን ስንመለከት፣ አብያተ ክርስቲያናቶቿን ስንመለከት፣ በየዓለማቱ የበተናቸውን ልጆቿን ስንመለከት እግዚአብሔር በኪነ ጥበቡ ያደረገውን ስንመለከት ደግሞ ተስፋ የሌለን ህዝቦች እንዳይደለንና እግዚአብሔር እንደሚጠብቀን እናውቃለን። ነገር ግን ፍርሃታችን አንድ ነገር ነው። እግዚአብሔር ይህን ያህል ሲያደርግልን፣ ጳጳሳትን፣ ኤጲስቆጶሳትን ካህናትን ለእኛ ለኢትዮጵያውያን ከገዛ ወገኖቻችን ሲሰጠን፣ እኛን እንደዚህ ሲያከብረን፣ በሄድንበት ቦታ ላይ ክብር ጌጥ ሲሆነን እነስሄኔን ሌሎችም ታላላቅ ሚዲያዎች በሙሉ ሳይቀሩ ኢትዮጵያውያን ሚሊኒየማቸውን አከበሩ ሲሉልን አዲሱ ዓመታችን በመላው ዓለም ሲነገርልን ዜና ሲሆንልን እኔና እናንተ እግዚአብሔር እንዳደረገልን ሆነን ተገኝተናል ወይ ነው? እግዚአብሔር እንደሆነልን በዘመናት ሁሉ ከአባቶቻችን ጋር እንደነበረ ሆነናል ወይ ነው? ለዚህ ነው ዘመኑን የተስፋ ዘመን እናድርገው የምንለው። ለዚህ ነው መቆራቆሳችን ይብቃንም የምንለው። እየተቆራ አሁንማ ማን ከማን ጋር እንደሚጣላ አይታወቅም። ሁሉም ግን ጥል ላይ እንደሆነ ግልጥ ነው። እውነቴን እኮ ነው ምላችሁ። አሁን ማን ከማን ጋር እንደሚጣላ አይታወቅም። ፖለቲካ ፓርቲዎች ከዋናው ስልጣን ላይ ካለው ፖለቲካ ፓርቲ ብቻ ጋር የሚጣሉ መስሏችሁ ከሆነ ተሳስታችኋል። ተቃዋሚው በስልጣን ካለው ጋር ይጣላል። ተቃዋሚው እርስ በርሱ ይጣላል። ሌላው ፓርቲ እርስ በርሱ ውስጡ ይጣላል። እርስ በርሱ እርስ በርሱ ይጣላል። እኔም ከራሴ ጋር እጣላለሁ። ሌላው መጨረሻው ይሄ ነው። እንግዲህ እግዚአብሔር ይፈውሰን። እውነቴን እኮ ነው እምላችሁ። ይሄ መርገም ነው፣ ይሄ መርገም ነው። እግዚአብሔር ይፈውሰን። አንዳንድ ጊዜ ይህን ይቅርታ አድርጉልኝ። ምን አዲስ አመት ነው። ከዚህ በኋላ ስለዚህ ያላነሳም፣ ስለዚህ ያላነሳም፣ ደግ ደጉን አነሳለሁ። ይቅርታ አድርጉ። አንዳንድ ጊዜ እዚህ መድረክ ላይ ስለ ሀገር ስለ ፍትህ ስለ እውነት እንናገራለን እና አንዳንድ ምዕመናን ይፈራሉ ፖለቲካ ውስጥ ገባን ይሆን ረቀሲስ ደግሞ ምንድን ነው ቅንጅት ሆነ እንዴ ኢያፓ ነው ወዴት ነው የሄደው ልንገራችሁ በዚህ በፕሮቴስታንቱ አለም በጣም የተከበረ ሰባኪ አለ አሁን አርጅቷል በእውነት በመላው ዓለም ባሉት ክርስቲያኖች ዘንድ የተከበረ ነው። ቢሊ ግርሃም የእኛን ንጉሠ ነገስት ቀዳማዊ አጼ ኃይለስላሴን ከመላው ዓለም ካሉት ነገስታት መርጦ ጉባኤን እባኮት ይክፈቱልኝ ብሎ የጋበዘ ትልቅ ሰው ነው። ኢትዮጵያ መጥቶ እንዲናገር ተፈቅዶለት ነበር እና እሱ አንዴ ንግስት ኤልሳቤጥ ዘንድ ሄደና ባካ አስተምረኝ አለችው እና ሄዶ ንጉሳውያን ቤተሰቦች በሙሉ ተሰብስበው ንግስት ኤልሳቤጥ ፊት ቆመና ማስተማር ጀመረ እና አስተማረና ጨረሰ። መላው የእንግሊዝ ጋዜጠኞች በሙሉ ተሰበሰቡና፣ ምን ተሰማህ ዛሬ ንግስቲቷ ፊት ቆመ ስታስተምር ምን ተሰማህ አሉት። ምክንያቱም ለነሱ የመጨረሻው ጣሪያ ምንድ ነው? ንግስቲቷ ናት። ስሙ አላቸው፣ እኔ ኮ የነገስታት ንጉሥ የእግዚአብሔር መልእክተኛ ነኝ አለ። እግዚአብሔር አምላክ ይክበር ይመስገን። አንድ ነገር ልንገራችሁ። ይህ መድረክ ይህ መቅደስ የንጉሰ ነገሥት ኢየሱስ ክርስቶስ መቅደስ ነው። ክብርና ምስጋና ለስሙ ይሆን። እኔም ደግሞ እኔም ደግሞ የእርሱ መልእክተኛ ነኝ። እኔም የእርሱ መልእክተኛ ነኝ። የወያኔ ተቃዋሚም አይደለሁም፣ የቅንጅትም ደጋፊ አይደለሁም። ምን ማለትህ ነው? አዎ ወያኔ ሀርነት ትግራይ ግፍ ከሰራ እቃወመዋለሁ። ቅንጅት ሕፀፅ ካለበት ለኢትዮጵያ የማይጠቅም ነገር ከተናገረ እወቅ ሰዋለሁ መለስ ዜናዊም፣ ኃይሉ ሻውልም፣ መራራ ጉዲናም፣ ሌላም ጥሩ ፖለቲከኛ እዚህ መጥቶ ሲቀመጥ በእግዚአብሔር ፊት ያለ ንስሐ የሚያስፈልገው የእግዚአብሔር ቃል የሚያስፈልገው አንድ ኢትዮጵያዊ ነው። ከዛ በላይ አላውቀውም። ከፍም አድርጌ አላየውም። ዝቅም አድርጌ አውርጄም አላውቀውም። ለሁሉ ለሰዎች መልካም ነገርን የማስብ ለሀገሬም መልካም ነገርን ማሰብ ነኝ። ይህን ስነግራችሁ ዛሬ ልክ አምስት ዓመቴ ነው። የዛሬ ልክ በዚች ቀን ነው የመጣሁት እዚህ አገር እዚህ ከተማ የገባሁት መስከረም አምስት ቀን ነው። መስከረም አምስት ቀን ነው የመጣሁት እዚህ አገር። በጣም እድለኛ ነኝ። በጣም እድለኛ ነኝ። እዚህ ሀገር ስመጣ ካገኘሁት ትልቁ እድል እንገራችሁ ገንዘብ አይደለም። ያገኘሁት ትልቁ ነገር ነፃነት ነው ያም ነፃነት እግዚአብሔር የሰጠኝን መልእክት ልናገረው የምችልበትን አደባባይ እግዚአብሔር ስለሰጠኝ፣ ያ ብቻም አይደለም። የእግዚአብሔርን ቃል ስናገር የሚያደምጥ ምእመን ከእግዚአብሔር ውጭ የሆነ ደግሞ አንዳንድ ነገር በወጣትነትም በችኩልነትም ስናገር የሚገስጹ አባቶች እናቶችን ስለሰጠኝ፣ ስለዚህ እግዚአብሔርን አመሰግነዋለሁ። እውነቴን ነው እምላችሁ አምስት ዓመት ስላችሁ በእናንተ ህይወት ውስጥ እንደሚያጋጥማችሁ በቤተሰቤም በእኔ ሕይወት ብዙ ፈተና አጋጥሞኛል። የሚያሳዝን አንዳንዴ፣ የሚያስፈራ አንዳንዴ፣ የሚያስለቅስ ደግሞ እንደገና ደግሞ አስደናቂ የሆነ እግዚአብሔር ጸጋ አስደናቂ የሆነ የእግዚአብሔር በረከትም አጋጥሞኛል እኔ ባሳለፍኩት አምስት ዓመት ጊዜ ውስጥ ይህ ቦታ እግዚአብሔር የሰጠኝ ቦታ እንደሆነ ከማመን በላይ አሁንም አየው ሰርጉን የት ነው ምደግሰው? ፓሳዲና ነው። የልጄን እያልኩኝ ነው የማየው። ከዛ ውጭ አልመለከተው። እውነቴን ነው ምላች። ስለዚህ ምንድን ነው እያልክ ያለው ትሉኝ ይሆናል። እግዚአብሔር ባርኮናል። እግዚአብሔር አንድ አድርጎን እዚህ አደርሶናል። ከዚህም በኋላም የምንመለከተው ነገር ቢኖር በተስፋ እግዚአብሔር የሚያደርግልንን እግዚአብሔር ለሀገራችን የሚያሳየንን ነገር ልንነጋገር፣ እውነትን ቅንነትን ልንናገር ይገባል። ሌላ አጀንዳ የለንም። በተለይ በተለይ እዚህ የምትመጡ ለሀገራችሁ የምታስቡ ፖለቲከኞች ካላችሁ በእውነት ነው መነግራችሁ። ለምን እንደዚህ ግልጥ አድርገ ዛሬ ተናገር ክትሉኝ እንደሆነ የሚሰማኝን ነው መነግራቸው። አገራችሁ አስቸጋሪ ሁኔታ ላይ ናት። ለዛ ተጠያቂ የሆኑት አዲስ አበባ ላይ ያሉት ባለስልጣናት ብቻ ናቸው ብላችሁ የምታስቡ ከሆነ እንዲያውም ከነሱ በላይ ተጠያቂዎች ሆናችሁ እየተገኛችሁ ያላችሁት እናንተ እንደሆናችሁ እንድታውቁ ነው። እግዚአብሔር ለሀገራችን ለህዝባችን የሚበጀውን ነገር እንዲያሳየን ቆም ብለን የምናስብበት ጊዜ ላይ ነ ይህን እወቁ። በቤተ ክርስቲያንም ደረጃ ያለን አባቶች፣ ጳጳሳት፣ ቀሳውስት፣ ወንድሞች፣ እህቶች እዚህ ያለ ነው በሙሉ በጣም ስለ ቤተ ክርስቲያናችን ልንወያይ ይገባናል። አስተዳደራዊ በሆነ ነገር ስንታመስ ሕዝባችን እየጠፋ ነው። ገዳሞቻችን እየተዘጉ ነው። አብያተ ክርስቲያናቶቻችን ያለ ቀዳሽ ያለ አልባሳት እየቀሩ ነው። እኛ እዚህ ስንካሰስ፣ እኛ እዚህ ስንዋቀስ፣ እንደዛ እየቀሩ ነው ያሉት። ስለዚህ ቆም ብለን ረጋ ብለን ለኢትዮጵያ የሚበጃት ነገር ምንድነው፣ ለሀገራችን የሚበጃት ነገር ምንድነው ብለን ማሰብ አለብን? በስልጣን ላይ ያሉትም አካላት ምናልባት የሚበጅ መስሏቸው ሊሆን ይችላል። የዛሬ 15 16 ዓመት እንደዛ አይነቱን ፖሊሲ የቀረጹት አሁን 15 ዓመት አልፏል። ራስን መመርመር እነሱም ራሳቸው ግምገማ የሚሉት ነገር አላቸው። ራስን መመርመር ትልቅ ነገር ከሆነ እንግዲህ አውስ መመርመር አለባቸው። ሊመረምሩት የሚገባቸው አንድ ቀላል ጥያቄ ነው። የኢትዮጵያ ሕዝብ እየተቀራረበ ነው የመጣው በእኛ ፖሊሲ ወይስ እየተራራቀ ነው፣ ነገድ ከነገድ ሕዝብ ከሕዝብ ጋር አንድ የሆነ ነው ያለው ወይስ የኃይል ሚዛን ቢደፋ መቆሚያ የሌለው ደም መፋሰስ ነው የሚፈጠረው? ያንን ማሰብ አለብን። ይሄንን መናገር ደግሞ ኃላፊነት ነው። አለመናገር ደግሞ ግድ የለም ተብሎ የሚታለፍ ሳይሆን ኃጢአት ነው። ለእኔ ያ ነው የሚሰማኝ። ለሀገር፣ ለህዝብ፣ ለወገን በስልጣን ላይ ላለው አገርህን አደጋ ላይ የጨመርክ ነው ህዝብህን እየተባላ ነው ያለውና አስብበት። እግዚአብሔር በጎ የሆነውን ያሳይ ብሎ አለመናገር ኃጢአት ነው። ምን መጽሐፍ ቅዱሳዊ ማስረጃ አለ? ለህዝቤ ባለመጸለይ በደልን አልበድልም ነው ያለው ሳሙኤል። ለህዝቤ ባለመለመን ህዝቤን ባለመገሰጽ አልበድልም ነው ያለው። ስለዚህ ኃጢአት እንዳንሰራ ኃላፊነት አለብን እኛም እውነቱን እንድንናገር የምንናገረው ማን ስልጣን ላይ ይውጣ ሳይሆን ማን በጽድቅ ይምራ ሀገሪቷን ነው በጽድቅ የሚመራ በጽድቅ የሚያስተዳድር እግዚአብሔር አምላክ ያስነሳልን። ያሉትንም ፖለቲከኞች በሙሉ በስልጣን ላይ ያሉትንም በተቃውሞም ያሉትንም አንድ ልብ እግዚአብሔር አምላክ ይስጥልን። አሁንም ይቶ እዚህ ያሉትን ሊጎበኙን የመጡ አሉ። በእውነት ትላንትና ከሁለት ሺህ ከሶስት ሺህ ሕዝብ በላይ ነው ወጥቶ የተቀበላቸው እና አቶ ኃይሉ ሻውልንም ሌሎችንም የፖለቲካ መሪዎች በእውነት ደስ የሚያሰኝ ነው። ተስፋ አለው ማለት ነው ሌላው ሰው ስለዚህ እነዚህንም የመጡትንም ቢሆን እዚህ እየተተራመስን ያለነውንም በሙሉ በሚገባ በማስተዋል አንድ ወደሆነ ልብ እግዚአብሔር እንዲያደርሰን፣ እነሱንም ማስተዋልና ጥበብ ይስጥልን። እግዚአብሔር ከሁላችን ጋር አይሆንም።